የሚደርስባቸው ጫና አሰሪዎቻቸውን ቤት ጥለው የወጡት ናቸው፣ ችግር ውስጥ ገብተው ያሉት። የፖለቲካውና የኢኮኖሚው ቀውስ ከተነሳ ጊዜ በኋላ ግን ብዙዎቹ ስራቸውን አጥተዋል። ብዙዎቹ ግማሽ ደሞዝ ነው የሚከፈላቸው። ብዙዎቹ በሊባኒዝ ሊራ ስለሚከፈላቸው ያንን ገንዘብ እንኳን በአግባቡ የሚያገኙበት ሁኔታ አልነበረም። ከሚኖሩበት ቤትም ለመፈናቀል አደጋ ላይ ያሉት እነዚህ ልጆች ናቸው። ብዙ ሆኖ የተፋፈጉ ወይም ደግሞ የተደራረቡ ቤቶች ያሉበት አካባቢ ነው እዛ አካባቢ ነው እንግዲህ እንደተገኘ ያለኝ መረጃ እነዚህ ኮንትራት ከሚሰሩት ከአሰሪዎቻቸው ውጭ የተለያየ ችግር ደርሶባቸው ምን መፍትሄ የሚሰጣቸው አካል ጠፍቶ፣ ያው ያገኙት እህቶቻቸው ጋር ተጠብተው በፊት አምስት አራት የሚኖሩ በአሁኑ ሰዓት ክራይ መክፈላቀቷቸው አስር አስራ አራት አንዳንዴም ከሃያ ሁላ ሆነው የሚኖሩ ሜት አለ በአንድ አፓርትመንት ውስጥ። በሊባኖስ የኢትዮጵያ ማህበረሰብ የሥራ አስፈጻሚ ኮሚቴ አባል አቶ ሳሙኤል ተስፋዬ በሻህና በሞንትሪያል ካናዳ የእኛ ለኛ በስደት የተሰኘው ማህበር መስራች ወይዘሪት ባንቺ መር ናቸው የሰማችኋቸው። የሰዓቱን የዓለም ዜና ተከትለው በሚቀርበው የውይይት ክፍለ ጊዜ ይመለሳሉ። በየሳምንቱ በዚህ ሰዓት በደስታ ላይ መኮንን እየተዘጋጀ የሚቀርበው የሙዚቃ ቃናም ለሰዓቱ ከተመረጡ ምርጥ ምርጥ እንግሊዝኛ ዜማዎች ጋር ይጠብቃችኋል። ቅዳሜ ግንቦት 22 2012 ዓ ም ጤና ይስጥልኝ እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ ከቴክኒክ አቀናባሪ ንጉሱ ታምሬ ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን ያለም ዜና። ጤና ይስጥልኝ ክቡራትና ክቡራን አድማጮች እንደምናመሻችሁ ዜናውን የማሰማችሁ ሰሎሞን አባተ ነኝ። ኢትዮጵያ ውስጥ ለኮሮና ቫይረስ መጋለጣቸው የተረጋገጠ ሰዎች ቁጥር ከ1060 መብለጡን የጤና ሚኒስቴር አስታውቋል። የኮቪድ-19 ሞት ቁጥር ስምንት መድረሱን በጤና ሚኒስትር ዶክተር ሊያ ታደሰ ፊርማ የወጣው የዛሬ መግለጫ ያሳያል። መግለጫው ዛሬ እስከ ወጣበት ጊዜ በነበሩት 24 ሰዓታት ውስጥ በተደረጉ 5,034 የላቦራቶሪ ምርመራዎች ለቫይረሱ መጋለጣቸው የተረጋገጠው ዘጠና አምስት ሰዎች ሲሆኑ ሀምሳ ስድስቱ አዲስ አበባ፣ ሶስቱ ትግራይ፣ አንድ አፋር ውስጥ፣ አምስቱ አማራ፣ ሀያ ሁለቱ ኦሮሚያ፣ ሶስቱ ሀረሪ፣ ሶስቱ ሶማሌ ክልሎች እንዲሁም ሁለቱ ድሬዳዋ አስተዳደር ውስጥ መሆናቸው ተገልጿል። ሰላሳው ከውጭ ጉዞ የገቡ ሲሆኑ አራቱ ቀደም ሲል ለቫይረሱ ከተጋለጡ ሰዎች ጋር ግንኙነት የነበራቸው እንደሆኑ ታውቋል። ስድሳ አንዱ የጉዞ ታሪክም ሆነ ቀድሞ ከተጋለጠ ሰው ጋር ግንኙነት ያልነበራቸው ናቸው። በዚህም መሰረት መግለጫው እስከወጣበት ሰዓት ኢትዮጵያ ውስጥ አጠቃላዩ የኮሮና ቫይረስ ተጋላጮች ቁጥር ዛሬ አንድ ሺ ስድሳ ሶስት ደርሷ ደርሷል ይህ በእንዲህ እንዳለ የኮቪድ-19 የዓለም መዛመት ቁጥር ወደ ስድስት ሚሊዮን መጠጋቱን ዓለም አቀፉን ሁኔታ በቅርብ እየመዘገበ ያለው የጆንስ ሆፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል ዛሬ አስታውቋል። በማዕከሉ መረጃ መሰረት 365800 ሰው በኮቪድ-19 ምክንያት ሞቷል። ሰንጠረዡን አሁንም እየመራች ባለችው ዩናይትድ ስቴትስ ውስጥ የተጋለጡ ሰዎች ቁጥር 1 ሚሊዮን 750 ሺህ የሞቱት ቁጥርም አንድ መቶ ሁለት ሺህ ዘጠኝ መቶ መድረሱን ዩኒቨርስቲው አመልክቷል። በኮሮና ቫይረስ መስፋፋት መጠን በዓለም ሁለተኛ በሆነችው ብራዚል ወደ ሀያ ስምንት ሺህ ሰው በኮቪድ-19 ሞተዋል። አራት መቶ ስድሳ አምስት ሺህ ሰው ለቫይረሱ ተጋልጧል። ከአንድ መቶ ሰላሳ አምስት ሺህ በላይ ተጋላጮች እንዳሉባት ዛሬ ጠዋት በተነገረው አፍሪካ ከሦስት ሺህ ዘጠኝ መቶ በላይ ሰው በኮቪድ-19 ምክንያት መሞቱ ተገልጿል ቤይሩት ውስጥ ወደ ሀገራቸው ለመመለስ ተመዝግበው ሲጠባበቁ የነበሩ ተጨማሪ 323 ኢትዮጵያውያን ዛሬ ተመልሰዋል። ኢትዮጵያውያኑ የተመለሱት ለመጓጓዣና ለተለያዩ ወጪዎች የከፈሉት አምስት መቶ ሀምሳ ዶላር ተመልሶላቸው መሆኑን በሊባኖስ የኢትዮጵያ ቆንስላ ጄኔራል አስታውቋል። ከሁለት ቀናት በፊት እንዲመለሱ የተደረገውን ጨምሮ አጠቃላይ ቁጥር 658 መድረሱን የቆንስላ ጄኔራል ጽህፈት ቤቱ በፌስቡክ ገጹ ላይ ባወጣው ዝርዝር መግለጫ ላይ አመልክቷል። ኢትዮጵያውያኑ ከቤይሩት ከመነሳታቸው በፊት አስፈላጊው የኮቪድ-19 ፍተሻ እንደተደረገላቸውና አዲስ አበባ ሲደርሱም ለይቶ ማቆያ ውስጥ የሚቆዩባቸው ሁኔታዎች የተመቻችላቸው መሆኑን የ14 ቀናት የቆይታ ጊዜያቸውን ከጨረሱ በኋላም እስከ መኖሪያ ቀያዎቻቸው የሚደርሱበትና ከማህበረሰቡ ጋር የሚቀላቀሉባቸው ዝግጅቶች መደረጋቸውንም ጽህፈት ቤቱ አክሎ ገልጿል። ይህ ዜና የሚተላለፍ ላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በዩናይትድ ስቴትስ ማዕከላዊ ምዕራብ ግዛቷ ሚኔሶታ ከተማ ሚኒያፖሊስ ውስጥ በነጭ ፖሊሶች የተገደለው ጥቁር አሜሪካዊ ጆርጅ ፍሎይድ ጉዳይ ባስነሳው ቁጣ ተቃዋሚዎቹ በከተማይቱ የተለያዩ አካባቢዎች የሚገኙ ተቋማት ላይ እሳት አስነስተዋል። በሌላ በኩል ግን ቀድሞ ባልታየ ሁኔታ አፍሪካ ዋና ከተሞች ውስጥ የሚገኙ የዩናይትድ ስቴትስ ኤምባሲዎች የበረታ ይዘት ያላቸውን መግለጫዎች እያወጡ ናቸው። አሜሪካ ምድር ላይ የተፈጸመው አድራጎት በመላ አፍሪካ ቁጣና ቅሬታን ማጫሩም ተዘግቧል። የኤምባሲዎቹ መግለጫዎች እየወጡ ያሉት የአፍሪካ ሕብረት ሊቀመንበር ሙሳ ፋኪ መሐማት በጆርጅ ፍሎይድ ላይ የተፈጸመውን አድራጎት በዩናይትድ ስቴትስ ጥቁር ዜጎች ላይ እየቀጠለ ያለ የመድሎ አድራጎት ሲሉ ውግዘት ካሰሙ በኋላ ነው። የቻይና ተጽዕኖ በተንሰራፋባትና ፕሬዚደንት ዶናልድ ትራምፕም እምብዛም አይሳቡባትን በምትባለው አፍሪካ አህጉር ውስጥ የተፈጠረውን ቅሬታ ለማስታገስና በአሜሪካ ገጽታ ላይ የሚያደርሰውን ጉዳትም ለመቆጣጠር የዩናይትድ ስቴትስ ዲፕሎማቶች ጥረታቸውን ማሳየት መጀመራቸው ተነግረዋል። ኮንጎ ውስጥ የሚዲያ ተቋም ባለቤት የሆኑ አንድ ግለሰብ ከዘር መድሎ እስከ ባራክ ኦባማ መመረጥ የዘለቀችው ታላቋ አሜሪካ ስለምን ይሆን ይህንን ያህል ቁጥር ያላቸው ጥቁሮች በነጭ ፖሊሶች ሲገደሉ ባለስልጣናቱ እርምጃ መውሰድ የተሳ ናቸው ሲሉ እዚያ ለሚገኙት የአሜሪካ አምባሳደር ማይክ ሐመር ለጻፉላቸው መልእክት አምባሳደሩ በሰጡት መልስ የጆርጅ ፍሎይድ ሚኒያፖሊስ ውስጥ በአሳዛኝ ሁኔታ መገደል የረበሻቸው መሆኑን ጠቁመው የሀገራቸው የፍትህ ሚኒስቴር ለጉዳዩ ከፍተኛ ቅድሚያ ሰጥቶ ሙሉ የወንጀል ምርመራ እያካሄደበት መሆኑን ገልጸዋል። በዓለም ዙሪያ የሚሰሩ የጸጥታ አካላት ሁሉ ለአድራጎቶቻቸው በተጠያቂነት መያዝ አለባቸው። ከህግ በላይ የሆነ ማንም የለም ብለዋል አምባሳደር ሐመር። ኬንያና ዩጋንዳ ያሉት የአሜሪካ ኤምባሲዎችም የየራሳቸውን መልእክቶች አውጥተዋል። ታንዜኒያና ኬንያ ውስጥ የሚገኙት ኤምባሲዎች በተጨማሪም የዩናይትድ ስቴትስ የፍትህ መስሪያ ቤት የሚኒያፖሊስ ቢሮ በምርመራው ሂደት ላይ ያወጣውን መልእክት ትዊት አድርገዋል። በሌላ በኩል ደግሞ ሚኒያፖሊስ ውስጥ አደባባይ የወጡ ተቃዋሚዎች ግብ የሁከትና የጥፋት አድራጎት ነው ሲሉ የሚኒሶታ አገረ ገዢ ቲም ዋልትስ ውግዘት አሰምተዋል። ሚኒያፖሊስ ላይ እየታየ ያለው ሁኔታ የሀዘን መግለጫ ሳይሆን ፍፁም ቀውስ መፍጠር ነው ብለዋል አገረ ገዢው። አክለው ተቃዋሚዎቹ የንግድ ተቋማትን፣ ተሽከርካሪዎችን እና ቢያንስ አንድ ፖሊስ ጣቢያ በእሳት አጋይተዋል። አንድ ነጭ ፖሊስ አንገቱ ላይ በጉልበቱ ተጭኖት ባደረሰበት ጉዳት ምክንያት የጥቁሩ ጆርጅ ፍሎይድ መሞት በመላ ዩናይትድ ስቴትስ ተቃውሞዎችን እያቀጣጠለ መሆኑ ተዘግቧል። በ በሚኒያፖሊስ ና በአጎራባቿ ሴን ፖል ከተሞች አምስት መቶ ብሔራዊ ዘብ የተሰማራ ሲሆን ነገ ቁጥሩ ወደ አንድ ሺ ሰባት መቶ ከፍ እንደሚል ተገልጿል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ቅዳሜ ግንቦት 22 2012 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 በ25 ና በ30 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 943 እና እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን የስርጭታችንን የመጀመሪያ ያጋማሽ ወደሚወስደው የውይይት ክፍለ ጊዜ በሊባኖስ ቁጥራቸው በብዙ ሺህ የሚገመት ኢትዮጵያውያን እንደሚኖሩ ታመናል። በዚያች ሀገር በደረሰው የኢኮኖሚ ቀውስና የኮሮና ቫይረስ ወረርሽኝ በፈጠረው ስጋት ሳቢያ በርካታ ኢትዮጵያውያን ቀድሞ ይሰሩት ከነበረው ስራ ተፈናቅለውና ስራ ጦነው ችግር ላይ መውደቃቸውን በመግለጽ ለመንግስታቸውና በሊባኖስ ለሚገኘው የኢትዮጵያ ቆንስላ ጽህፈት ቤት ያሰሙትን የድረሱልን ጥሪ ጠቅሰን ከሰሞኑ ዘገባዎችን አድርሰናችሁ ነበር። ከትናንት በስቲያ ሐሙስ ወደ ቤሩት የበረረው የኢትዮጵያ አየር መንገድ ታዲያ ወደ አገራቸው ለመመለስ ከጠየቁ በርካታ ኢትዮጵያውያን ማውጣቱ ሲገለጽ፣ ቀደም ሲል በነፍስ ወከፍ ለመጓጓዣ ክፍሎት የነበረው 550 ዶላርም እንደተመለሰላቸው ታውቋል። በቤሩት የኢትዮጵያ ቆንስላት ጀኔራል ጽህፈት ቤት በፌስቡክ ድረገጹ በሊባኖስ የሚኖሩ ከሶስት መቶ በላይ ኢትዮጵያውያን ከራፊቅ ሀሪሪ ዓለም አቀፍ አውሮፕላን ማረፊያ እንዲገኙ ባስታወቀበትና የስም ዝርዝራቸውን ጨምሮ ባሰፈረበት የማሳሰቢያ መልእክቱ በዛሬው ዕለትም በተመሳሳይ በርካታ ኢትዮጵያውያን ወደ ሀገራቸው እንደሚሳፍሩ አመልክቷል። አድማጮች ተከታዩም ቀደም ሲል እንደጠቆም ነው ከቤሩቱ የኢትዮጵያ ማህበረሰብ የስራ አስፈጻሚ ኮሚቴ አባል አቶ ሳሙኤል ተስፋዬ በሻህ ና ከሞንትሪያል ካናዳዋ የእኛ ለእኛ በስደት ማህበር መስራች ወይዘሪት ባንቺ ይመር ጋር ያደረግነው ውይይት ችግር ላይ መውደቃቸው የተሰማው የቤሩት ነዋሪ ኢትዮጵያውያኑ የጉዞ ሰነድና ማስረጃዎቻቸው ተመቻችተውላቸው ወደ ሀገራቸው ከመመለሳቸው አስቀድሞ በመሆኑ በውይይቱ የሚነሱትንም አንዳንድ ጭብጦች ከዚሁ አኳያ እንድትመለከቱ እንጋብዛለን። ውይይቱን ያሰናዳቸው ዌብ እና የማህበራዊ ሚዲያ አዘጋጃችን አብባየው ገበያው ናት። አሁን በቀጥታ ከሁለቱም እንግዶቿ ጋር ወዳደረገችው ቆይታ እንደናመጣችሁ። ስለሰጣችሁኝ ጊዜ አብረን ስለምንቆይ ስለ እጅግ አድርጌ አመሰግናለሁ። በአሜሪካ ድምፅ አድማጮች ስም እስኪ እንግዲህ እራሳችሁን በማስተዋወቅ እንጀመር። ባንቺማ እባላለሁ። በሊባኖስ ሀገር ውስጥ ለሰባት አመታት ያክል በሰው ሰራተኝነት ሲሰራ ነበረ። በአሁኑ ሰዓት እንግዲህ ይገኛለው። እንዲሁም የእኛ ለእኛ በስደት የሚባል ማህበር አባል ነው። ሳሙኤል ተስፋዬ ይባላለሁኝ። እንግዲህ በሊባኖስ ወደ አስር አመት አክል ቆይቻለሁኝ። መስዋዕት የሚባለው በዚህ ሀገር በስደተኞች የተዋቀረ ግሩፕ ሊቀመንበር ነኝ። በሊባኖስ ያለው የኢትዮጵያን ኮሚኒቲ እዛም ውስጥ የኮሚቴ አባል ነኝ። እስኪ ጥያቄን ከሳሙኤል ልጀምር። በዋትሳፕ መገለጫ ምስልህ ወይንም ፕሮፋይልህ ላይ የእህቶቼ ችግር የኔም ነው፣ በሊባኖስ ካሉ ኢትዮጵያውያን እህቶች ጋር ሁሉም መቆም አለበት ይላል። ምን ማለት ነው? እንግዲህ ብናብራራው በጣም ብዙ ነው የሚሆነው። ነገር ግን ትላንትና ከነበረው ሁኔታ አሁን በተጨባጭ በበሽታው እና እዚህ ሀገር ባለው ችግር ምክንያት ትላንትና ከነበረው ሁኔታ በእጥፍ ሁኔታዎች እየጨመሩ ሲሄዱና ሌላው ማህበረሰብ ደግሞ ይህንን ችግር እያወቀ ባለመሆኑ ይህንን ፕሮፋይል በማዘጋጀት ሁሉም በሊባኖስ ያለው ማህበረሰብ ድምፁን ሊያሰማ የሚችልበት አንደኛ መንገድ ሆኖ ስላገኘ ነው ነው ይህንን ፕሮፋይል ሰርተን ሁላችንም ፕሮፋይል እንድናደርገው የተደረገው እና ችግሮቻችን በጣም ግዙፍ መሆናቸውን ለማሳየት የተጠቀምንበት አንዱና ትንሹ መንገዳችን ነው። ሳሙኤል እንግዲህ አንተ የመስዋዕት ማህበር መስራች ነህ፣ የኢትዮጵያ ኮሚኒቲ የቀድሞ ሊቀመንበር፣ አሁን ደግሞ የስራ አስፈጻሚ ኮሚቴ ውስጥ ትንቀሳቀሳለህ እና እንደ መስዋዕት እንደ ኢትዮጵያ ኮሚኒቲ ስራ አስፈጻሚነት በተለይም በዚህ ወቅት ሊባኖስ በከፍተኛ የኢኮኖሚ ቀውስ ውስጥ ትገኛለች። የኮቪድ-19 ስጋት ደግሞ የዓለም አቀፍ ስጋት ነው። በዚህ ውስጥ ኢትዮጵያኖች እንዴት እያለፉ ነው? መረጃዎችስ ወደ እናንተ እንዴት ይመጣሉ? እንዴት እያገለገላችሁ ነው ኢትዮጵያውያንንስ? በሰዓት ምናልባት የተመሰረተው ቀደም ብሎ ቢያንስ ከሰባት ዓመት በፊት ሻውቲንግ ዊዛውት ሊስነር ብለን ሰሚ ያጣ ጩኸት በሚል ነው አማርኛውን የምንጠቀምበት። በሚል አንድ ፊልም ለማዘጋጀት እና የመድረክ ፕሌይ ለመስራት የተዋቀረ ግሩፕ ነበረ። ያ ግሩፕ ነው እንግዲህ በተለያዩ አጋጣሚዎች ድምፃችንን በማሰማት በዜጎቻችንም በአሰሪና በሰራተኛ መካከል ያለውን ግንኙነት በተመለከተ ግንዛቤ በመፍጠር የተመሰረተ ነው። ነገር ግን በዛች የፊልም ግሩፕ ብቻ መገታት የለበትም በሚል ማህበረሰቡ ሌላውን አቅም ያለው ሌሎችን መርዳት የሚፈልገውን ማህበረሰብ ባካተተ መልኩ ኦርጋናይዝ ማድረግ አለብን ብለን ስላሰብን ስሙን ቀይረን አባላቶቻችንን አብዝተን በዜጎቻችን እስር ቤት ባሉ ሊሆን ይችላል፣ ሆስፒታል ባሉ ሊሆን ይችላል፣ ቤታቸው ታመው ባሉ ሊሆን ይችላል። ያላቸውን ጊዜ በአግባቡ ሊጠቀሙባቸው የሚችሉትን ነገሮች ከመፍጠር፣ ከሌሎች ኤንጂዎች ጋር መቀናጀት ህብረተሰባችንን ለመደገፍ የተቋቋመ ግሩፕ ነው። በዚህም እየታመሙትን እናሳክማለን፣ እስር ቤት ያሉትን ባለን አቅም እንረዳለን፣ ትኬት የሌላቸውን ልጆችም ትኬት እየቆረጥን እስካሁን ባለው ጊዜ እያሳፈርን እንገኛለን። ተቋቋምንበትም ዋናው አላማ እዚህ ረጂ ደጋፊ ወገን ከለላ የሌላቸውን ሰዎች ለመርዳቱ። በአንቺ ወደ አንቺ ልምጣና የእኛ ለኛ በስደት ማህበር መስራችና ሊቀመንበር፣ የማህበሩን እንቅስቃሴ እስኪ ምንድን ነው እያደረገ ያለው በቤይሩትና አካባቢ? እሺ፣ እኛ ለኛ በስደት ከተመሰረተ ሶስተኛ አመቱ ነው። የተመሰረተበት አላማ እንግዲህ ችግሩ የት ነው መሰረቱ፣ ችግሩ ያለው ከመሰረቱ እንዴት ነው የምንቀርፈው በሚል ትምህርቶች ለምሳሌ ሙያዎችን የተለያዩ ወርክሾፖችን እና ትሬኒንጎችን የተመለከተ ችግሩ አብዛኛው ቤቶ ዘጠና አምስት ፐርሰንት በላይ ሴት ነው። ሴቶችን አደራጅቶ ለራሳቸው ችግር እንዲታገሉ የራሳቸው ድምፅ እንዲያሰሙ በሚል እንዲሁም ደግሞ ያው እኛ ላይ የደረሰው ችግር እኛ ላይ የደረሰው ስቃይ እንዳይደርስ በሚል ያው እነዚህ ጥቂት ምክንያቶቻችን ናቸው ማሳካት የፈለግነው ስፔሻሊ ከአስራ ስምንት አመት በታች የሆኑ ህጻናቶች ይመጣሉ። እነዚህን ህጻናቶች ለማስቀረት እንዲሁም ደግሞ ወደ ሊባኖስ ሀገር የሚመጣው እሱ ጋ ብቻውን ለማስቀረት አለበለዚያም ለመቀነስ የሚል ነው እንግዲህ እንደ ጎላችን አድርገን የያዝነው። በዚህ ሂደት ውስጥ እያደረግን የነበርነው ያው እህቶቻችን ስታመሙ በማሳፈር በማሳፈር ቱ ደስ እንዲሁም ደግሞ ለምሳሌ መደፈር እና ትልቅ ችግር የደረሰባቸው እህቶቻችንን በራቸው ክፍት የሆኑትን እቤታቸው ድረስ እስከሚል ልጆቹን አምጥተን የህጋዊ ከለላ በመፈለግ ከሰን ፍግሪ የሴት ድርጅት እንደመሆናችን መጠን የምንሰራቸው ስራዎች ሴቶችን ያተኮረ የሴቶችን ጤና፣ የሴቶች በራስ የመደራጀት እንዲሁም ውሳኔ ማሳለፍ ተምረው ለምሳሌ የምንሰጣቸውን የተለያዩ ሙያዎች እኛ አሁን ብዙ ጊዜ ስንሰደድ ሰርተን ሰርተን ለምሳሌ አስር ዓመት ሰርቼ ምንም ነገር አይኖረኝ ነው እንደ አዲስ እንደ ዜሮ እዚህ ሀገር ላይ መጥቼ እየጀመርኩ ያለሁት ማለት ነው። ይሄ ነገር እንዳይሆን ሰርተው ለራሴም ለቤተሰብም የሚለውን ነገር ፕላን እንዲያደርጉ መኖሪያ ፍቃድ እንኳን የሌላቸው ልጆች እንዴት አድርገው ለራሳቸው ሴብ እንደሚያደርጉ እንዲህ አይነት ሙያዎችን ሀገራቸው ሄደው ተመልሰው ስደት እንዳይመጡ እንዲህ አይነት ፕላኖችን ጭምር ነው የምናስተምረው። ያው በበለጠ ደግሞ የተለያዩ ትምህርት ቤቶች አሉ። አንቲሬሲዝም ሙቭመንት የሚባል ኦርጋናይዜሽን ማለት ነው። እዛ ውስጥ ወደ አስራ ሰባት አይነት የተለያዩ ሀገር ዜጎች አሉ። ከእነሱ ጋር አብረን በየዩኒቨርሲቲው የተለያዩ ስብሰባዎች ከምፔን በመሄድ አገሪቷ ላይ ላሉት ዜጎች ያለብንን ችግር በመናገር ግንዛቤ የሌላቸው ሰዎች አሉ። ምን እየተፈጠረ በደላችን ምን እንደሆነ ያለውን ነገር ያው ግንዛቤያዊ በማስጨበት አጫጭር ቪዲዮ ላ በመስራት የሚያስተምሩ ለምሳሌ ሚዛነት ውስጥ ያለው ሀገር ምን ይመስላል ኢንፎርሜሽን የሚሰጡ ቪዲዮዎችን የሴቶችን መብት የሚያስጠብቁ ወይም በሴቶች መብት የሚታገሉ ቪዲዮዎችን አጫጭር ቪዲዮዎችን ፕሮጀክት በመስራት ከሎካል እና እንደ ኦክስፋም ካሉ ኢንተርናሽናል ኦርጋናይዜሽኖች ጋር ኮላቦሬት በማድረግ ያው የተለያዩ ስራዎችን ስንሰራ ቆይተናል። አሁን ደግሞ እንግዲህ ባለው ክራይሲስ እና ባለው የኮሮና ቫይረስ ችግር ሳቢያ ከማህበራችን አባላት በየወሩ ከሚሰበስበው ወራዊ ገቢ እንዲሁም ደግሞ እንዲህ አንዳንድ በርበሬዎች፣ የተለያዩ ነገሮች ሸጠን ከምናጠራቅማቸው ገንዘብ በመን ሰዋት እንዲሁ ከፊታችን ለህብረተሰባችን የምግብ የስራ የተለያዩ እርዳታዎች ያው በማድረግ ጀምረን ቦታን ያቋቁመን ያው ጉዳይ መስለን ዛሬ ወደ ሀያ ሁለት ሺህ የካናዳ ዶላር ደርሷል። የምናውቃቸውንም ሰዎች በማሰባሰብ ያው ህብረተሰቡን እንግዲህ በሻለን አቅም እያገለገለን እንገኛለን ማለት ነው። በሊባኖስና አካባቢ አራት መቶ ሺህ በላይ ኢትዮጵያኖች ይገኛሉ። የኢትዮጵያ መንግስት ቆንስላ ጽህፈት ቤት ቆንስሉ የሆኑትን አቶ አክሊሉ ታጠረ ውቤን አግኝቻቸው አነጋግሪያቸው ነበረ ከሰሞኑ እርሳቸው ባነጋገርኳቸው ወቅት በኮቪድ አስራ ዘጠኝ የተጋለጡ ኢትዮጵያዊ እንደሌለ ነግረው ነበረ በዛን ወቅት። ከዛ በኋላ ግን የተለያዩ መረጃዎች ኮሮና የተጋለጡ ዜጎች መኖራቸውን መረጃዎች ደርሰዋቸዋል። እናንተ ሙሉ ሙሉ ለሙላቸዋለው ከእናንተ ጋር የተደረገውን ያው ሁለት ነገሮች ናቸው። በመጀመሪያ ደረጃ ያው ያለውን ችግር ቀለል አድርጎ ለማሳየት ለምሳሌ ምንም ችግር እንደሌለ ህብረተሰቡ ያው ክራይ እየከፈለ ምግብ እየሰጠ ምንም በሽታ እንደተያዘ ነገሩን ቀለል አልገው ነው ሲናገር የነበረው ቆንስላው ማለት ነው። እኛ ሁላችንም ተደምረን እያደረግን ያለነው ነገር በመቶች የሚቆጠር ሰው ነው የምግብ እርዳታና የኪራይ እርዳታ የሚያስፈልገው በመቶ ሺዎች የሚቆጠሩ ዜጎቻችን ናቸው። የኢትዮጵያ የጤና ሚኒስትር እንደሚያስቀምጠው የሊባኖስ ሀገር መንግስት የጤና ሚኒስትር ያስቀምጠው ፐብሊክ የሆነ ሪከርድ ነው። በእርግጥ ስንደውልላቸው እግዚአብሔር ስጣው ግራውንድ ላይ ያሉት የኛለኛ በስደት ማህበር አባላት የተለያዩ ሰውን ለመርዳት ሰው መሆን ብቻ ነው በቂ ነው በሚል የተዋቀበም ወጣት የተለያዩ ማህበራት የኦርቶዶክስ ቤተክርስቲያን ህይወታቸውን መስዋዕትነት አድርገው በየቤቱ እየሄዱ በሽታውን ሳይተሩ ነገር ሲያደርጉ፣ ወይ የፐብሊክ ሪከርዱን እየተከታተሉ አይደለም፣ ወይንም ደግሞ ሆን ብለው ችግሩን ለማቃለል የተደረገ ነገር ነው የምለው ከእውነት የራቀ ነው። ምክንያቱም የሊባኖስ የጤና ሚኒስትር ድረገጽ ላይ ተጽፏል። ከማርች ጀምሮ እስከ አፕሪል ባለው ጊዜ ውስጥ ስምንት የኢትዮጵያዊ እህቶቻችን በቫይረሱ መያዛችን ግልጽና ማንም የሚያውቀው ፐብሊክ ሊሆን ነው። ሳሙኤል ወደ አንተ እንግዲህ፣ ደግሞ አንተ ቤሩት ነው የምትኖረው፣ ታማሚዎች ወይም ደግሞ ጉዳት የደረሰባቸውን ሰዎች ማግኘት ይችላቸዋል። በሽታው የጀመረ አካባቢ እዚህ ከኮሮና ቫይረስ ስሜቶች ጋራ ተመሳሳይነት ያላቸው ነገሮች ሲሰሟቸው ሰዎች ቀጥታ ይደውሉልኝ ነበር እና ስናደርግ የነበረው የዚህ ሀገር የጤና ሚኒስቴር የሰጣቸው ሁለት ስልኮች አሉ። አንዱ ሄልፕ ላይን ነው፣ አንደኛው ሆት ላይን ነው። በሄልፕ ላይኑ ሰዎች ስለ በሽታው ግንዛቤ እንዲኖራቸውእና ምን ማድረግ እንዳለባቸው ግንዛቤ ነው የሚሰጣቸው። በሆት ላይኑ ግን የበሽታው ስሜት ካላቸው ረጅም የሆነ መጠይቅ አለ። ያንን ጠይቀዋቸው ሰዎቹን ወደ ሆስፒታል በሽታው አለባቸው ብለው ከተጠራጠሩ ቀጥታ ራሳቸው አምቡላንስ ልከው የሚያነሱበት ሁኔታ ነበረው። በዚህም አጋጣሚ እንግዲህ እኔ ወደ አምስት ሰዎች ደውለውልኛል። ሁለቱን እዛው ባሉበት ሁኔታ ተረጋግተው ስልኩን ደውለው ከሚመለከታቸው ሰዎች ጋር እንዲገናኙ ነው ያደረግኩት። ሶስቱ ግን ወደ ሆስፒታል ቀጥታ እንዲሄዱ ነው ያደረግነው። ምክንያቱም ሌሎቹ ከዛ በፊት የነበሩት ልጆች በወረቀት ምክንያት ተመልሰው ነው፣ ሀሪሪ ሆስፒታል መሄዳቸው ምናልባት አድቫንቴጅ ሊሰጣቸው ይችላል በሚል ቀጥታ ወደዛ ነው የላክናቸው። እዚህ ኤምኤስኤፍ የሚባል ድርጅት አለ። ከእነሱ ጋርም ልጆቹን ወደዛ ልከን ቀጥታ ግንኙነት ነው ያደረግኩት። ሆስፒታሉ በር ላይ ሆነው እነዚህ ልጆች ምንም አይነት ሰርቪስ ማግኘት አልቻሉ ነበር። ወደ ውስጥ እንኳን መግባት የቻሉበት ሁኔታ አልነበረም። ልጆቹ ወረቀት ስለሌላቸው ብቻ ከውጭ ነው የቆሙት የነበረው። አንዱም ነርስ ስለነበር ለልጆቹ መጠነኛ የሆነ ግንዛቤውን ሰጥቷቸው ወደ ቤታቸው እንዲሄዱ የተደረገው። ልጆቹ ግን ያው በአጋጣሚ ሆነው የበሽታው ጠቅጣቂ ስላልሆኑ ደህና ሆነዋል። አሁን በአንቺ እንዳለቸው ግን የሰዎቹ ቁጥር ኦፊሻሊ በሚዲያ እዚህ አለ በሚባል ሚዲያ ላይ ሁለት ሰው አለ ተብሎ እንኳን ወጥቶ እንደው እንደ ማስረጃ እንኳን ባይወስዱት ዝም ብለው እንደ መረጃው ወስደውት የራሳቸውን ጥረት አድርገው ቢሆኑ ኖሮ ይህ ሁሉ ስህተት አልመጡም ነበር። ስምንት ሰው በሽተኛ ደርሶ የለም የተባለበት ሁኔታ ለእኔም እስካሁን ድረስ ግራ ገብቶኛል። እንግዲህ በአንቺ ወደ አንቺ ልመለስ እና የእኛ ለእኛ በስደት ማህበር አገልግሎቱን የሚሰጠው ቤት ለቤት ነው። እርዳታና ድጋፍ በምትሰጡበት ሰዓት እናንተስ የምታዩት የምትሰሙት ነገር አለ? የኢትዮጵያዊ ስደተኛ ብዙ ሆኖ እንዴት ነው አዲስ አበባ እንዳሉ በጣም የተፋፈጉ ወይም ደግሞ የተደራረቡ ቤቶች ያሉበት አካባቢ ነው። እዛ አካባቢ ነው እንግዲህ እንደተገኘ የሰማሁት ያለኝ መረጃ ማለት የሌላ ሀገር ዜጋ ላይ ያለውን ቶሎ ሊያወጡት እንጂ በአካባቢያቸው የሚኖሩ ብዙ ኢትዮጵያኖች አሉ። አሁን ተገኘ የተባለበት አዳህዬም አካባቢ በጣም ብዙ ሺህ ኢትዮጵያኖች አሉ። ባስጣም እንደዛ ራስ ነባም የተገኘበት እነዚህ አካባቢዎች ላይ በጣም ብዙ ኢትዮጵያኖች አሉ ማለት ነው። መንደር ውስጥ እነዚህ ኮንትራት ከሚሰሩት ከአሰሪዎቻቸው ውጪ እደጅ በተለያየ ችግር ደርሶባቸው ምንም መፍትሄ የሚሰጣቸው አካል ጠፍቶ ያው ያገኙት እህቶቻቸው ጋር ተጠብተው ተከራይተው እንደዚህ የሚኖሩ እህቶቻችን አሉ። ጽዳት ሰራተኛ ሆነው የተለያዩ ቦታ ላይ ጽዳት እየሰሩ ከዛ ደግሞ መጥተው ቤታቸው የሚያርቱ ማለት ነው። እነዚህ ልጆች በአንድ በፊት አምስት አራት የሚኖሩ በአሁኑ ሰዓት ክራይ መፈላቀቷቸው አስር አስራ አራት አንዳንዴም ከሀያ ሁላ ሆነው የሚኖሩበት ሁኔታ አለ በአንድ አፓርትመንት ውስጥ ማለት ነው። እና እነዚህ አይነት የኢትዮጵያኖች የሚኖሩበት የሚኖርበት አካባቢ ነው። የሌላ ሀገር ዜጎች ላይ የተገኙ የሌላው ኤምባሲ የሚችለውን የተንቀሳቀሰ ነው። አወርነሱ ላይም ምግብ ማቅረቡም ገንዘብ መስጠቱንም ማሳፈሩንም በነጻ አለም አቀፍ በረራዎች በተቋረጡበት ሁኔታ የኢትዮጵያ አየር መንገድ ከውራት በኋላ ወደ ቤሩት በመሄድ ኢትዮጵያውያንን ማስወጣት መጀመሩን ሰምተን ነበረ። አየር መንገዱ አስራ ሶስት ሰው ይዞ የሄደባት ላይ ገንዘብ ስለሌላቸው የቀሩ ሰዎች ብቻ አይደለም ምክንያቱም አሰሪዎች የልጆቹን የትኬት ዋጋ 680 ዶላር እና የ14 ቀን የኳራንቲን ወጪ ለዛውም 40 ዶላር አይደለም፣ የጠይቃችሁን እንከፍላለን ያሉ አሰሪዎች እንኳን ትኬት ሊያገኙ አልቻሉ። እዛው ቁጭ ብለው ሲለምኑ የነበሩ ሰዎች ምክንያቱ እስካሁን ድረስ 13 ሰው የይዞ የሄደበት ምክንያት እስካሁን ድረስ ግልጽ አይደለም። የመጀመሪያውና ትልቁ ነገር አየር መንገዳችን በየትኛውም እኔ እስከማውቀው ድረስ እንግዲህ አስር ዓመት ሊሆነኝ ነው። በየትኛውም ታሪኮ ዋን ወይ ስድስት መቶ ሰማኒያ ዶላር ሆኖ አያውቅም። ለምን ስድስት መቶ ሰማኒያ ዶላር እንዳደረጉት እራሱ እኔ ሊገባኝ አልቻለም። ዝም ብዬ ግን ሳስበው ምናልባት ከዚህ የሚሄዱት ልጆች እንዲሄዱ አልተፈለገም ሊሆን ይችላል። ሌላ ነገር የለው። በግልጽ እኮ አሁን በአንቺም እንዳለችው በግልጽ ገጻቸው ላይ ቆንስላ ጽህፈት ቤቱ ገጹ ላይ የቀሩበትን ወይም ደግሞ መቼ ሊሄዱ እንደሚችሉ የዛሬውን ብቻ አይደለም፣ ወደፊት የሚሄዱ ሰዎችን እንኳን ለማረጋጋት የተደረገ አንዳች ነገር የለም። አሁን እዛ አካባቢ ያሉ ኢትዮጵያኖች ለምሳሌ እስር ቤት ኢትዮጵያኖች አሉ ይባላል። በየመጠለያዎች ኢትዮጵያ እና ይሄ ሁኔታ እስኪ እንዴት ግለጽልኝ ስ አሁን በዚህ ውስጥ ያሉ ሰዎች ናቸው በችግር ውስጥ ወደቁ የሚባሉት። መልካም እንግዲህ አሁን ችግር ውስጥ ገብተዋል እያለን እየጮህን ያለንባቸው ሰዎች እስር ቤት ውስጥ ያሉትም አይደሉም፣ መጠለያ ውስጥ ያሉትም አይደሉም። ከግማሽ ሚሊዮን ያላነሰ ሕዝብ እዚህ ሀገር እንዳለ ተናግረናል። ከነዚህ ውስጥ መቶ ሀምሳ ሺህ የሚሆነው ማህበረሰብ ህጋዊ የሆነው ወረቀት ይዞ የሚንቀሳቀስ ሲሆን ከዚህ ውጭ ያለው ማህበረሰብ ግን ያለ ወረቀት ወይም ህጋዊ ሳይሆን የሚሰራው ማህበረሰቡ ችግር ውስጥም ገባ እያለን እየጮህን ያለ ነው። ይሄ ሁለት ሶስተኛ የሚሆነው ማህበረሰብ እንጂ መቶ ወይም አንድ ሺህ የማይሞላው እስር ቤትና መጠለያ ውስጥ ያለው ማህበረሰብ አይደለም። ይ ይህም ራናዊ የሚባሉት ናቸው። ራናዊ የሚባሉት አስካሰሪዎቻቸው ጋር በተፈጠረ ችግር የአሰሪዎችን ቤት ለቀው ይሄዱ። ራናዌ የሚለው ራሱ እንትኑ ቃሉ ራሱ ወንጀል አለበት በውስጡ። ልጆቹ ግን ወንጀለኛም አይደሉም። የአሰሪዎቻቸውን ቤት ለቀው ሄዱ እንጂ ባለመግባባት የሰሩት ምንም አይነት ወንጀል የለም። ስለዚህ ራናዌ የሚለው ራሱ መስተካከል አለበት የሚል እምነት አለኝ። ምናልባት በዛ ልምድ ስለሆነ ማለት ነው። ስለዚህ እነዚህ ልጆች በደ ይደርስባቸው ጫና አሰሪዎቻቸውን ቤት ጥለው የወጡት ናቸው። ችግር ውስጥ ገብተው ያሉት የፖለቲካውና የኢኮኖሚው ችግር ቀውስ ከተነሳ ጊዜ በኋላ ግን ብዙዎቹ ስራቸውን አጥተዋል። ብዙዎቹ ግማሽ ደሞዝ ነው የሚከፈላቸው። ብዙዎቹ በሊባኒት ሊራ ስለሚከፈላቸው ያንን ገንዘብ እንኳን በአግባቡ የሚያገኙበት ሁኔታ አልነበር። እነዚህ ልጆች ናቸው ለምግብም ችግር የተዳረጉት። ከቤት ኪራይም ከሚኖሩበት ቤትም ለመፈናቀል አደጋ ላይ ያሉት እነዚህ ልጆች ናቸው። እስር ቤት ያሉት መንግስት እየተንከባከባቸው ነው ያሉት። ወይዘር ጠቀማቸውም አልጠቀማቸውም። መጠለያ ውስጥም ያሉት እንደ ኮሚኒቲ ኮሚኒቲው እየረዳቸው ነው ያሉት። ከዛ ውጭ ያለው ማህበረሰብ ነው ወይ ተመዝግቦ ነገ ተስፋ ኖሯቸው ወደ ሀገራቸው እንዳይሄዱ የሆነ ከፊት ለፊት የተገነባ ግንብ ሊገፉት ወይም ደግሞ ሊሻገሩት የማይችል ግንብ ሆኖባቸዋል። ኳረንቲኑ አለ። ይህን ኳረንቲን እነዚህ ልጆች አቅም የላቸውም። ትኬት እንኳን ገዝተው መሄድ አይችሉም። እያልን ባለን በሰዓት ተስፋቸው እንዲጨልም እያደረገ ነው ያለው። የዓለም አቀፍ የሰብአዊ መብት ድርጅቶች በመካከለኛው ምስራቅ አረብ ሀገራት ያሉ ኢትዮጵያውያን በደል እንደሚደርስባቸው ይገልጻሉ። እና በአንቺ በድርጅትሽ አንቺ የእኛ ለእኛ በስደት ማህበር በእንደዚህ አይነት ያሉ ሰዎችንም ሴቶችንም እርዳታ እንደሚታደርጉ ቀደም ብለሽ ጠቅሰሽልኝ ነበር እና የሚደርስባቸው ችግር ምንድን ነው እስኪ የሚገለጽ እግዚአብሔር ለማስጨበጥ ያክል አለም ላይ የሚኖረው ሰው ከፋላ ሲስተም ወይንም ደግሞ ያው እኛ ምንለው ዘመናዊ ባርነት ነው በሊባኖስ አገር ዜጋ ስም እግራችን ልብነን ውስጥ ከረገጠ በኋላ ስራ የመቀየር ሀገሪቷን ለቀን የመውጣት እንዲሁም ደግሞ ስማችን ከአንዱ አሰሪ ወደ ሌላው አሰሪ ያለ ሰውየው ሲስተሙ ሲያስቀምጡት ወደ ዘጠኝ የመካከለኛው ምስራቅ ሀገራቶች ይህንን ሲስተም ሕጋቸው ላይ እንደ ሕገ መንግስት ያልጸደቀ ግን ሲስተም ክሬት አድርገው በተቃራኒው ደግሞ እኛ ችግር ቢደርስብን ምንም አይነት እኛ ሰውተት የምንኖርበት ሲስተም ሎም ያላስቀምጡበት ሁኔታ ላይ ያለ ይሄ እንደዚህ እንዳለ አሰሪዎች ይህንን ተጠቅመው የምንኖረው በነሱ በእነሱ መርሲ ስር ነው። ለምሳሌ አሁን ማለት ነው አንድ የቤት ውስጥ ከገባን በኋላ ምግብ እንዴት እንደምንበላ ምን መቼ እንደምንተኛ ደጅ መውጣት አለብን የለብን፣ ሰው እናናግራለን፣ ቤተሰብ እናናግራለን አናናግር፣ ይህን ሁሉ ነገር እነዚህ ሰዎች ናቸው እንደ ባህሪያ ደስተው ይዘው የሚያስተዳድረው። በቃ አሁን እዚህ ጋር እህቶቻችን እየደረሰባቸው ያለው አሁን ይህ ክራሲስ ከመድረሱ በፊት ያለው ምንድን ነው? አብዛኛው እህቶቻችን እየተደፈሩ ነው፣ እየተደበደቡ ነው፣ እየሰሩበትን ይመጠቃሉ እኛ ጋ ያሉት ኬዞችን ነው ከፍጭ ባሳየች ለጉዙ ማለት ነው ቢያንስ በሚኒመም ቢያንስ ከሁለት አመት እስከ አስር አመት ድረስ እቤታቸው ሳይገቡ በባርነት በረት ተዘግቶባቸው የመንግስት ያለ የቆንስላ ያለ እያሉ የሚቀመጡ ልጆች አሉ እያለቀሱ። እነዚህም ሰዎች ደግሞ አግኝተን ከምንሰራቸው ጠበቆች ጋር ጉዳያቸውን እንዲያልቅ ስናገናኝ ምንድን ነው የሚሆኑት እነዚህ ልጆች ያለ ደሞዛቸው ነው የሚደረጉት ማለት ነው እና እንዲህ አይነት በደሎች አሉ። እቤት ውስጥ የሚደረገው በሩ ይዘጋብናል። እኔ ይዘጋብናል ብዬ መማሯ ቦታት የኖርኩት ህይወት ነው። በሩ ይቆለፉብናል። በሩን ከፍተን መውጣት የማይችሉ ልጆች ምንድን ነው የሚያደርጉት? አማራጭው እራስን ማጥፋት ነው። እራሳቸውን አጥፍተው ለማጥፋት ሞክረው ያልሞቱት ልጆችን ስናናግር እያሳከምናቸው ያሉ ልጆች አሉ። አንዳንድ ጉዳት የተደረገላቸው ያሉ ልጆች አሉ። እነዚህ ልጆች ስንጠይቅ ግማሹ የተደፈሩ ልጆች ናቸው። ግማሹም ዕለት ከዕለት በየዕለት እየተደበደቡ ለቤተሰቦቻቸው ምንም አይነት ስልክ የማይደውሉ ገንዘብ የማይለቁ እህቶቻችን አሉ። ሌላው ደግሞ እስር ቤት ያሉ እህቶቻችን ምንም ባልሰሩት ወንጀል በሀሰተኛ አሰሪ ብቻ ደውሎ ሰርቃለች፣ ከቤት ችግሩ ግፉ ሲበዛባቸው ከቤት ላመለጡት እህቶቻችን ሰርቃለች ብለው በማሐሰተኛ በመጠቆማቸው እስር ቤት ውስጥ የሚማቁ ህዞች አሉ። ነፍስ ሳያጠፉ ነፍስ አጥፍታቸዋል ተብለው አምስት ዓመት ስድስት ዓመት የታሰሩ ግን አስራ አምስት እና ሀያ ዓመት የተፈረዱባቸው ልጆች አሉ። እነዚህ ሁሉ ችግሮች ይህ ኢኮኖሚ ቀውሱ ከመምጣቱ በፊት እየደረሱ ያሉ ነገሮች ናቸው። እኔም ያንን ህይወት ለአምስት ዓመታት ኖሮ ያለው በሊባኖስ ሀገር ውስጥ እየወጣልን ያለው ስም በመጀመሪያ አንድ እህት ችግር ደርሶባት ደውላ ቆንስላ ስልኩን ቢያነሳ ኖሮ ደውላ የሚረዳት አካል ብታገኝ ኖሮ ደሞዛን ይዘ የተነጠቀችም ደሞዛ አገሯ መግባት ትፈልጋለች። አገሩ መግባት የማይፈልግ የተወሰኑን ናቸው ግን ስልኩን አንስቶ የሚያስተናግዳ ቆንስላ ከሌለ እች ልጅ ስትወጣ ሰብስቦ ወደ ሀገሯ የሚያሳፍራት ከሌለ ያለው አማራጭ ክፍት ወደ ሆነበት ቦታ ነው። ህጋዊ ሆነን በኢትዮጵያ ኤርላይንስ ፓስፖርት ይዘን ትኬት ይዘን የመጣን ሰዎች ነን። አለበዚያም ደግሞ በሌላው ኤርላይንስ በቪዛ ፓስፖርት ይዘን በፕሌን የገባን ሰዎች ነን። ህገ ወጣ የሀገሪቷ መንግስት፣ ለራሱ ቦታ ነው የሚያግዘው እንበልና ያጋጥሞናል። ተደፍረው በአሰሪቻቸው ተደፍረው ያረገዙ ልጆች ፍርድ ቤት ያቆምናቸው አሰሪዎች አሉ። እነዚህ አሰሪዎች ልጆቹ ከቤት እግራቸው ሲወጣ ደውለው ለኢሚግሬሽን ፖሊስ ዘርፋኝ ወታለች አምስት ሺህ ዶላር ዘርፋኛለች የወርቅ ሰዓት ሰርቃኝ ወታለች እንዲህ ብለው ነው የሚያመለክቱ። እዚህ ጋር ኢንቨስቲጌሽን የሚባል ነገር ምንም አይነት ነገር የለም። ምስክር ምናምን ብሎ ነገር የለም። እች ልጅ በተያያዘ ሰዓት ፍርድ ቤት ነው የምትቆመው። የሁለት ዓመት ደሞዝ ያልተቀበላት ልጅ ወርቅ ሰርቃለች ተብላ፣ መጨረሻ ላይ እኛ ልናሳፍራት ኢሚግሬሽን ፖሊስ ላይ ማለት ነው ሰርቃለች የሚለውን ክሱን አንስቶ የተሳፈረች ክቴት ገዝታ እንደወንጀለኛ ታስራ ይወጣል። ቆንስላ ባለመኖራችን ማለት ነው። ለስሙ ነው የተቀመጡት። እነሱ የሚደርሰው ችግር ከክራይሲሱ በፊት ይሄ ነው ያለው ነገር። የተበደሉ ልጆች፣ የተደበደቡ ልጆች፣ የተደፈሩ ደሞዛቸው ለአመታት ያልተከፈላቸው ልጆች አምልጠው እንኳን ቢወጡ መጨረሻቸው እስር ቤት። ለአንድ ቀን እስር ቤት ደርሶ ትኬታቸውን ገዝተው የሚሳፈሩበት ሁኔታ ነው ያለ ያለ ደሞዛቸው በለበሱት ልብስ ማለት ነው። ይሄ ነው ሊባኖስ ያለ በሊባኖስ የሚኖሩ ኢትዮጵያኖች። መንግስትንና እንደ ቆንስላ ጽህፈት ቤቱን ምን አይነት ጥያቄ ምንድን ነው ፍላጎታቸው? በአሁኑ ሰዓት አሁን እየተደረገ ያለው የምግብ አቅርቦት ወይም የመድኃኒት አቅርቦት ጊዜያዊ በመቶች ለሚቆጠሩ እህቶቻችን ነው አሁን እኛ እያደረግን ያለ ነው። ከስድስት መቶ በላይ ኢትዮጵያኖች እንዲሁም በዛ ውስጥ ከአንድ ሺህ ከምናምን በላይ የቤተሰብ አባላት ያላቸው ናቸው። ሌሎችም እያደረጉ ያሉት እንደዚህ ትንሽ ትንሽ ነው። የምግብ እርዳታ እና የክራይ የመድኃኒት እርዳታ የሚያስፈልገው በመቶ ሺዎች የሚቆጠሩ ኢትዮጵያኖች ናቸው። አንደኛው እሱ ነው። ሁለተኛው ደግሞ የኢትዮጵያ መንግስት እኛ ለእኛ ቤይሩት ላለው ችግር ቅድሚያ ሊሰጥ ይገባል። ለምን አሁን አይደለም የጀመርነው፣ ስምንት ወሩ ነው። አቶ ሻሚቦ ፊጣሙ የውጭ ጉዳይ ሚኒስተር የሚሰሩት የመካከለኛው ምስራቅ ኃላፊ የሆኑት መጥተው ችግሩን አይተዋል። ጠቅላይ ሚኒስተር ዱባዬ ሄደው ችግሩን ሰምተዋል። ስለዚህ መፍትሄ እንፈልጋለን። እኛ ጮኸን ጮኸን ደክሞናል። ልጆቹ ወጥተው በረንዳ ዳር እየሆኑ ነው፣ የተራቡ ነው። መንገድ ላይ ወጥተው እንደሌላው አገር ዜጋ እጃቸውን ዘርግተው ከመለመናቸው በፊት ሀገራቸው የሚገቡበት ነገር መመቻቸት አለበት። ከዛም ድረስ የምግብ፣ የመድኃኒት፣ የቤት ኪራይ አቅርቦት መደረግ አለበት። እባካችን ትኩረት ስጡን ነው የምለው ለኢትዮጵያ መንግስትችንም። ጠቅለል እያደረግን ነው። ሳሙኤል፣ እሺ ይህን እድል ሰጥታችሁን በእውነት ትንሽ እንደዚህ ተንፈስ እንድንል ስላደረጋችሁኝ በድጋሚ ቪኦኤን ከልቤ አመሰግናለሁኝ። የተቸገረ ባለው ህብረተሰባችን እስም ድምፅ ስለሆናችሁን አክብራችሁን፣ ስለጠራችሁን ከልብ ከልብ እናመሰግናለን። እግዚአብሔር ይስጥልን። እንግዲህ ወደፊትም ባለው ነገር ላይ እንደዚህ ይህንን ድሪም ብሰጡን በጣም ደስ ይለኛል። በዚህ አጋጣሚ እግዚአብሔር ስጥ ምንዜር ያክብርልን። እሺ ባንቺ ከሞንትሪያል ካናዳ፣ ሳሙኤል ከቤሩት ሊባኖስ ስለሰጣችሁኝ ማብራሪያ በአሜሪካ ድምፅ አድማጮች ስም እጅግ አድርጌ ያመሰግናለሁ። መልካም ጊዜ ሆነ። እናሚ እናመሰግናለን። ሰላም አባየው ገበያንና እንግዶቿን አቶ ሳሙኤል ተስፋዬ በሻህንና ወይዘሪት ባንቺ መረንን እናመሰግናለን ለጊዜያቸው አድማጮች ቀደም ብለን በመግቢያው እንደጠቀሙ ነው ውይይቱ የተካሄደው ኢትዮጵያውያኑን ከሊባኖስ ወደ አዲስ አበባ የመመለሱ እንቅስቃሴ ከመጀመሩ አስቀድሞ መሆኑን ለማስታወስ እንወዳለን አድማጮች አሁን ሳምንታዊው የሙዚቃ ቃና ነው ሰዓቱ አዘጋጅና አቅራቢ ደሳለኝ መኮንን አመሰግናለሁ አሉ ላይ የአየር መስመሩን ስለለቀቅልኝ። ሰላም ሰላም ሰላም፣ ጤና ይስጥልኝ። የተከበራቸው የሙዚቃ ቃን አድማጮች በያላችሁበት የክብር ሰላምታ ይድረሳችሁ። በዛሬው ፕሮግራም የሀገረሰብ ማለትም የካንትሪ ዜማዎችን ይዤላችሁ ቀርብ ያለሁኝ መልካም የሙዚቃ ድምጫ እየተመኘሁ በቀጥታ ወደ ሙዚቃዎቹ እናምራ። እየሰማችሁት ያላችሁት ሆፕ ዩ ጌት ሎንሊ ቱናይት የተሰኘውን የኮል ስዌንደር ዜማ Baby, taste the moonshine and of your lips. I want to see that won't you smile. Still got me hooked, been hooked for a while. If you got a bottle you ain't opened yet. And an empty spot beside you in your bed. If you got some room for a little regret. Let me know. ጌት ኦንሊ ቱናይት በተሰኘው በኮልስ ዌንደል ዜማ ነው የምሽት ፕሮግራማችንን የጀመርነው። ኮልስ ዌንደል የታወቀ የሀገረሰብ ዜማ አቀንቃኝ ሲሆን ሦስት የስቱዲዮ አልበሞችን በዋርነር ብሮስ የቅጂ ካምፓኒ አማካኝነት በገበያ ላይ አውሏል። ኮል የተዋጣለት የዜማ ደራሲም ነው። ለታዋቂ ድምጻውያን፣ ለግሬግ ካምበል፣ ለስካቲ መከሪ እና ለሉክ ብራያን ሙዚቃዎችን ጽፎ ሰጥቷል። ድምጻውያኑም ዜማዎቹን ተጫውተው ዜማዎቹ እጅግ የተደነቁና የተወደዱ ሆነዋል። ሉክ ብራያንን ከነሳ አይቀር called Swindles for Luke Bryan at the Jowatown Roller Coaster. It's Senor Zema, another. She had a cross around her neck And a flower in her hand That I picked from the ኮስተር እያለህ ሉክ ብራይን የተጫወተውን ዜማ ነበር ያደመጥ ነው። ቀጥለን የምናደምጠው ዜማ ደግሞ ቤስት ዴይ ኦፍ ዮር ላይፍ የተሰኘውን የኬሊ ፒክለርን ዜማ ይሆናል። day of your life. It's a new carry people around the man የኖርዝ ካሮላይና ግዛት ተወላጅ የሆነችው ኬሊ ፒክለር በአምስተኛው ዙር የአሜሪካን አይድል የዘፈን ውድድር ተወዳድራ ስድስተኛ ደረጃ መውጣቷ የሚታወስ ነው። ከገጠር ገበሬ ቤተሰብ የተወለደችው ኬሊ ፒክለር ከዚያን የዘፈን ውድድር በኋላ ህይወቷ ተቀየረም። ስሞል ታውንገር ብላ የሰየመችው የመጀመሪያው አልበሟን እንደ አውሮፓውያን አቆጣጠር በ2006 ዓ.ም አወጣች። በዚህ አልበም ውስጥ ከተካተቱት 11 ዜማዎች መካከል ሶስቱ በካንትሪ ቢልቦርድ ሰንጠረዥ ላይ ተራ በተራ ደ Yasulat, can as the source to Zemoch Macakal, Katalanium and Adam Didn't you know how much I loved you? Perfect and a sal beta quitta. Alamimta Zapa. Didn't you know how much I loved you? Yet say you Zimon, not him to I remember the way you made love to me, like I was all you'd ever need. Did you change your mind? Well I didn't change. I am trying to make some sort of it. እኔን እኔኑ ብቻ በፍቅር እንደምትፈልገኝ ትነግረኝ ነበር። ታዲያ ምነው ዛሬ ሀሳብህን ቀየርክ እንዴ? እኔ ግን አልቀየርኩም። በሁኔታ ግን ግራ ተጋብቻለሁ። ትላንትና ጓደኛሞች ነበርን፣ ዛሬ ደግሞ ለመነጋገር እንኳ አልቻልንም። ልቤን ሰብረህ ዓለም እንድትጨልምብኝ አድርገሃል። ሁሉን ነገሬን ሰጠው፣ እኔነቴን አሳልፌ ሰጠው ዲድንቺኖ ሀውማቻይ ላብዲው የተሰኘውን የኬሊ ፒክለርን ዜማ ነበር ያደመጥነው። ኬሊ ፒክለር እስካሁን ሶስት የስቱዲዮ አልበሞችን አውጥታ ሶስቱም አልበሞቿ እጅጉን ተወደውላታል። አድማጮች እያደመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜን የሙዚቃ ቃና ፕሮግራም ነው። እኔም ስቱዲዮ 14 ከማይክሮፎኑ ፊት ለፊት ደሳላይ መኮንን ነኝ። አስተያየቶቻችሁ አይለዩን፣ ጻፉልን፣ ደውሉልን። የስልክ ቁጥራችን 2022059942 ሲሆን ለአማርኛው ክፍል መልእክት ስትተው የውስጥ ቁጥራችን 14 ነው። ኢሜል ለምታደርጉልን ደግሞ የኢሜል አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ወይንም ቃና ደስ አት ቪኦኤ ኒውስ ዳት ካም ብላችሁ ኢሜል ብታደርጉልን ይደርሰናል። በፖስታ ደብዳቤ ያሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። የፖስታ አድራሻችንን እንደገና ልድገምላችሁ ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ሰርቪስ ዋሽንግተን ዲሲ ሁለት ዜሮ ሁለት ሶስት ሰባት ዩኤስኤ ብላችሁ ብትጽፉልን ይደርሰናል። ስለዚህ ጻፉልን፣ ደውሉልን። አስተያየቶቻችሁን በደስታ ተቀብለን እናስተናግዳለን። ወደ ሙዚቃችን ስንመለስ ለዛሬ ስቱዲዮ ይዣቸው ከገባሁት በርካታ የሀገረሰብ ዜማዎች መካከል ቀጥለን የምናደምጠው ሲዩ ቱናይት የተሰኘው የስካቲ መክሮሪ ዜማ አንዱ ነው። ከአንቺ ጋር በስልክ ማውራት ደስ ይለኛል። ለሊቱን በሙሉ የአንችን ድምጽ እየሰማሁ ለሊቱ ቢነጋ ቅር አይለኝም። አንዳንድ ጊዜ ደህና እደሪ ብዬሽ ስልኩን ከዘጋ በኋላ Girl, you know, I love talking to you on the phone. I could listen to your sweet voice all night long. Sometimes I can get by with the sweet dreams, baby. Good night, but this time. I don't wanna spend it alone So I'm coming over I hope for Base. On my phone, on my dash, all over. ሲዩቱ ናይት የተሰኘውን የስካቲ መክረሪን ዜማ ነበር ያደመጥነው። ስካቲ ቀደም ብላችሁ የሰማችኋት ኬሊ ፒክለር ከተወለደችበት የኖርዝ ካሮላይና ግዛት ነው የተወለደው። ድምፁን ስንሰማው በእድሜ ትልቅ ሰው ይመስላል፣ ግን ገና የ26 ዓመት ወጣት ነው። እስካቲንም የአሜሪካን አይድል የዘፈን ውድድር የፈጠረው ልጅ ነው። በአስረኛው ዙር የአሜሪካን አይድል የዘፈን ውድድር ተወዳድሮ በአንደኝነት ደረጃ አሸንፏል። በዚያን ወቅት የ17 ዓመት ወጣት ነበር። ቀደም ብለን ያደመጥነው ሲዩቱ ናይት የተሰኘው ዜማው በካንትሪ ሰንጠረዥ ላይ ከአስር ዜማዎች መካከል አንደኛው ሆኖለታል። ሲዝንስ ቼንጅ ብሎ በመሰየም ባለፈው ዓመት ያወጣው አራተኛው የስቱዲዮ አልበሙ እንደወጣ በቢልቦርድ ሰንጠረዥ ላይ ከአስር ምርጥ አልበሞች መካከል ተካቶለታል። እስቲ በመቀጠል ከዚሁ ተወዳጅ አልበም ውስጥ ፋይቭ ሞር ሚኒትስ የተሰኘውን ዜማውን እናደምጥ። mama's on the porch yelling supper's hot y'all come and get it we yelled five more minutes at 16 it was 1203 standing at her front door katie's dad said midnight but we needed just a little more yellow Give us five more ፋይቭ ሞር ሚኒትስ የተሰኘውን የስካቲ መኮሪን ዜማ ነበር እያደመጥ ነው። የተከበራቸው ሙዚቃ ቃና አድማጮች፣ ለዛሬ የተመደበልኝ ሰዓት ወደ መገባደዱ እየተቃረበ ነው። አብራችሁ ስለቆያችሁ እያመሰገንኩኝ፣ ሳራ ኤቨንስ ኤኒዌር እያለች በምትጫወተው ዜማ እሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንብት ደሳለኝ መኮንን ነኝ፣ በእኔ በኩል ቻው። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድ ና እንዲሁም በናይል ሳት በየቀኑ ከ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከቀናባሪያችን ንጉሱ ታምሬና ከዋና አዘጋጃ ትዝታ በላቸው እንዲሁም ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ እሁድ ከምሽ ሶስት ሰአት ላይ ሰለሞን ሰለሞ አባተና ጽዮን ግርማ ከልዩ ልዩ ፕሮግራሞች ጋር ይጠብቋቸዋል። አሁን የትግርኛው ስርጭት ይቀጥላል። በኔ በኩል ሰላም፣ ደህና ደሩ።